ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2012 ዓ ም ዝግጅታችን ጀመረ። እዚህ ዩናይትድ ስቴትስ የሚኖሩት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተው አብሬ አስተባባሪነት ለቀድሞ የድሬዳዋ ከተማ መምህራን የተደረገ ድጋፍን የተመለከተ ዘገባ አለን። በግብጽ የሚኖሩ ኢትዮጵያውያን ፈተናና ስጋት እንዲሁም ሌሎች ዘገባዎች ለምሽቱ ይዘናል። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነች ፍስሀዬ ነኝ። ኮቪድ-19 ወረርሽኝን ለመቋቋም ከባድ እርምጃ መውሰድ ያስፈልጋል ሲል የአፍሪካ ሕብረት አስገነዘበ። በአፍሪካ ዙሪያ ከአንድ ሚሊዮን በላይ በቫይረሱ የተያዙ ሰዎች እንዳሉ ተዘግቧል። በአንዳንድ የአህጉሪቱ ሀገሮች የተሟላ የምርመራ ዘዴ ባለመኖሩ በቫይረሱ የሚያዙት ሰዎች ቁጥር ከዛም የበዛ ሊሆን እንደሚችል በመግለጽ ባለሥልጣኖች አስጠንቅቀዋል። ሶማሊያ ውስጥ ሞቅዲሾ በሚገኝ ወታደራዊ ሰፈር ፊት በር ላይ በደረሰ ፍንዳታ ቢያንስ ዘጠኝ ሰዎች እንደተገደሉ ወደ ሀያ የሚጠጉ ደግሞ እንደቆሰሉ የደህንነት ባለሥልጣኖች እና እማኞች ተናግረዋል። ከተገደሉት ስምንቱ የመንግስት ወታደሮች እንደሆኑ ሌሎቹ ሞትና ጉዳት የደረሰባቸው ሰዎች በቦታው የነበሩ የወታደሮች ቤተሰቦች መሆናቸውን የአሜሪካ ድምፅ ያነጋገራቸው የደህንነት ባለሥልጣኖች አረጋግጠዋል። አንድ አጥፍቶ ጠፊ በፈንጂ የተሞላች መኪናን በመንዳት ወደ ወታደራዊ ሰፈር ጥሶ ሊገባ ሲል ዘበኞች ከመፈንዳቱ በፊት ለማስቆም ተኩስ ከፍተው እንደነበር ቀድሞው በቦታው ከደረሱ ፖሊሶች አንዱ አደን መሐመድ መናገራቸውን በአሜሪካ ድምፅ ያለው የሶማሊኛ አገልግሎት ዘግቧል። በሳሕል ቀጠና ያለውን እስላማዊ አመጽ ለመታገል በሚደረገው ጥረት ለመርዳት ታኩባ የሚል መጠሪያ የተሰጠው ከአውሮፓ ሀገሮች የተሰባሰበ ግብረ ኃይል የመጀመሪያ ክፍል ሰሐል መግባቱ ታውቋል። ግብረ ኃይሉን የመመስረት እቅድ የወጣው ከሁለት ዓመታት በፊት ሲሆን በቀጠናው ዓለም አቀፍ ወረርሽኝ የፖለቲካ ትርምስና መነሳሳት እየተስፋፋ ባለበት ሁኔታ መድረሱ ተገልጿል። የመጀመሪያው የታኩባ ክፍል አካል በመሆን የገቡት አንድ መቶ የኢስቶኒያ እና የፈረንሳይ ወታደሮች ናቸው። በመጪው ጥቅምት ወር ደግሞ ስልሳ የቼክ ወታደሮች ይገባሉ ተብለዋል። ከጥቂት ወራት በኋላም 150 የስዊድን ወታደሮች እንደሚቀላቀሉ ታውቋል። ሌሎች የአውሮፓ ሀገሮችም ወታደሮች እንደሚልኩ ተገልጿል። ዓላማው ማሊና ኒጀር በቀጠናው ያሉትን የእስላማዊ ዓመፅ ቡድኖችን እንዲታገሉ ለመርዳት መሆኑ ታውቋል። እስካሁን ባለው ጊዜ በዋናነት በቀጠናው ወታደሮች ስትልክ የቆየችው ፈረንሳይ ናት። 5100 የሚሆኑ የፈረንሳይ ወታደሮች ለሰባተኛ ዓመት ሳሕል እንደሰፈሩ ተንታኞች ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ለሊባኖስ ምግብን፣ ውሃንና የሕክምና አቅርቦትን ያካተተ የአስቸኳይ ጊዜ ረድኤት እያቀረበች መሆኗን የሀገሪቱ የብሔራዊ ደህንነት አማካሪ ሮበርት ሲ ኦብራያን ገልጸዋል። ረድኤቱ ባለፈው ማክሰኞ በይሩት ላይ የደረሰውን ከባድ ፍንዳታ መሰረት በማድረግ በፕሬዚደንት ዶናልድ ትራምፕ ትዕዛዝ የሚደረግ መሆኑ ተዘግቧል። ዩናይትድ ስቴትስ በተጨማሪም ከጤናና ከሰብአዊ ረድኤት አንጻር ስለሚያስፈልጉት ነገሮች ከሊባኖስ ባለስልጣኖች ጋር መነጋገሩን በመቀጠል እንደምትረዳ ተገልጿል። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት እርዳታውን በማስተባበር እና በማድረስ ተግባር የሚረዳ ቡድን እየመደበ መሆኑን የወጣው መግለጫ ጠቁሟል። የትራምፕ አስተዳደር መጀመሪያ ላይ ሊባኖስን ለመርዳት ከ17 ሚሊዮን ዶላር በላይ ለመስጠት ቃል መግባቱን የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ገልጸዋል። የሊባኖስ ሕዝብ ከደረሰበት ከባድ ጉዳት ለመውጣት በሚያደርገው ጥረት የመርዳት ተግባሩ ይቀጥላል ብለዋል። በመጨረሻም ሩሲያ፣ ቻይና እና ኢራን በዩናይትድ ስቴትስ እነሱ የሚፈልጉት አይነት ፕሬዚደንት እንዲመረጥ ጫና ለማሳደር ሲሉ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ እየገቡ መሆናቸውን በመግለጽ ከፍተኛው የዩናይትድ ስቴትስ ጸረ ስለላ ባለስልጣን አስጠንቅቀዋል። የብሔራዊ ጸረ ስለላ እና የጸጥታ ጥበቃ ማዕከል ስራ አስኪያጅ ዊሊያም ኢቫኒና በተናገሩት መሰረት ሦስቱ ሀገሮች ዩናይትድ ስቴትስ ውስጥ መከፋፈል እንዲኖር እና የሀገሪቱ ህዝብ በዲሞክራሲያዊው ሂደት ያለው እምነት እንዲሸረሸር እየሰሩ ናቸው። ነገር ግን ዩናይትድ ስቴትስ ውስጥ በመጪው ህዳር ወር በሚካሄደው ምርጫ ፕሬዚደንት ዶናልድ ትራምፕ ወይስ ዲሞክራቱ ተወዳዳሪያቸው ጆ ባይደን በሚለው ላይ ሩሲያ፣ ቻይና እና ኢራን የተከፋፈሉ መሆናቸውን ኢባኒና ጠቁመዋል። ሩሲያ ዲሞክራቱን ለፕሬዚዳንትነት እየተወዳደሩ ያሉትን ጆ ባይደንን ማንቋሸሽ ላይ እየሰራች መሆኗን፣ አንዳንድ ከሩሲያ መንግስት ጋር የተሳሰሩ ወገኖች የትራምፕን የምርጫ ውድድር በሩሲያ ቴሌቪዥንና በማህበራዊ ሚዲያ እያሞጋገሱ መሆናቸውን ባለስልጣን ጠቁመዋል። ቻይና እና ኢራን በበኩላቸው ባይደን እንዲመረጡ የሚረዱ እንደሚመስሉ ኢቫኒና አክለው ገልጸዋል። ፕሬዚደንት ዶናልድ ትራምፕ ስለ ጉዳዩ ወደ ኋላ ሲናገሩ ሩሲያ እንዲመረጥ የማትፈልገው ሰው ቢኖር ዶናልድ ትራምፕ ነው፣ ምክንያቱም በሩሲያ ላይ ከባድ አቋም በመያዝ በኩል እኔን የሚያክል የለም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2012 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። በአሜሪካ የሚኖሩት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተዋ ብሬ ሌሎች የድሬዳዋ ተወላጆችን በማስተባበር በድሬዳዋ ለሚገኙ የአረጋውያንና ሕጻናት መርጃ ድርጅቶች እንዲሁም በእድሜ ለገፉ የቀድሞ እግር ኳስ ተጫዋቾችና መምህራን ድጋፍ አድርገዋል። አዲስ ቸኮል ተጨማሪ አለው። ከ300 በላይ ቁጥር ያላቸውና በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች አባል የሆኑበት ኮቪድ-19 ድሬዳዋ ግብረ ኃይል የተባለ ማህበር የማዕድ ማጋራት ጥሪን በመቀበል 400 ሺ ብር ገደማ ዋጋ ያላቸው ልዩ ልዩ ድጋፎችን አድርጓል። በቀድሞዎቹ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተዋ ብሬ አስተባባሪነት የተቋቋመው ግብረ ኃይል የሚያበረክታቸውን ድጋፎች ለሚመለከታቸው አካላት ለማድረስ በድሬዳዋ የተቋቋመ ኮሚቴ አስተባባሪ የሆኑት አቶ አብዶሙሜል ስለ ድጋፉ ብለዋል። ድሬዳዋ ላይ ያለውን ለባረሜታ አይተን በነተካበ ዘውዴ ና በቢተዋበሬ አነሳሽነት ተቋቁሞ በአውሮፓ እንደ ጀርመን፣ ፈረንሳይ፣ ለንደን ካሉ ወንድሞቻችን እህቶቻችን ጋር እንዲሁም ሰሜን አሜሪካ፣ ካናዳ እስከ አፍሪካ ሴኔጋል ድረስ ባሉ እና ቻይና ላይ ካሉ ወዳጆቻችን ጋር ተነጋግረን ይህን ነገር እንዴት ነው የምንወጣው ብለን በሁለት ፌዝ አስቀምጠን። አንዱን ፌዝ የማዕድም አጋራቱን እሱን እናደርግና ሲቀጥል ደግሞ ወደ ሁለተኛ ስቴፕ እንያለ ነበረ። ያን የምናደርግበት ጊዜ እርዳታ ስናደርግ እኛ የመረጥ ናቸው፣ በዚህ በኮቪድ ምክንያት ምናልባት ትኩረት ሊነፈጉ ይችላሉ ብለን ያሰብ ናቸው። ሁለት የአረጋውን መርጃ ና ሁለት ህጻናት ማሳደጊያዎች ነው የሚመረጥ። ነው ድጋፉ ሊደረግላቸው የተመረጡት አሰገደች የአረጋውያን መርጃ ድርጅት፣ ዳዊት የአረጋውያን መርጃ ድርጅት እና 312 ጎዳና ተዳዳሪዎችን ከጎዳና በማንሳት ድህነት ላይ መስራት ለልማት ወይም ፖቨርሲ አክሽን ፎር ዲቨሎፕመንት ወይም ፓድ የተባለ ግብረስናይ ድርጅት እያንዳንዳቸው የሰባ ሺ ብር ዋጋ ያላቸው ልዩ ልዩ ምግብ ነክ ድጋፎች ተደርገውላቸዋል። በሌላ በኩል በሴቶች ና ህጻነት ጉዳይ ቢሮ ስር ሞግዚ ተቀጥሮላቸው የሚያድጉ ህፃናትን ለመደገፍ 115 ሺ ብር የሚያወጣ ወተት፣ ዳይፐር ና የመሳሰሉ ቁሳቁሶች ድጋፍ ተደርገዋል። ሰዓቱም ድርጅቶች የተደረጉ ድጋፎች ድርጅቶቹ የሚያስፈልጋቸውን ግባት አይነት በመጠየቅ የተሰጠ መሆኑ ከዚህ በፊት ከነበሩ ተመሳሳይ ድጋፎች ለየት እንደሚያደርገው የኮሚቴው አባላት ተናግረዋል። እነሱ በጠየቁት መሰረት በጠቅላላ እንደ ፍላጎታቸው ገንዘብ ከውጭ በተላከው መሰረት የ330 ቃሚ ገዛ ነው ለሁሉም እንደየ ፍላጎታቸው ድርጅቶች ጠይቀን ሄደን የሚፈልጉትን ነገር ነበር። ምን ያለው ምን ገዛችሁ? መኮሮኒ፣ ሩዝ፣ ጤፍ፣ ማሽላ፣ ፓስታ፣ ዱቄት፣ የሴፋ፣ የህፃናቶች ዳይፐር ከዚህ ባሻገር ኢትዮጵያንና ድሬዳን ወክሎ ይጫወቱ የነበሩ ሶስት ተጫዋቾች አንድ በህይወት የሌለ ቀድሞ ተጫዋች ቤተሰቦች አንድ መምህርና አንድ ቤተ መጽሐፍ ሰራተኛ ለነበሩ ስድስት አረጋውያን ለእያንዳንዳቸው ከ8 ሺ ብር በላይ በጥሬ ገንዘብ ተሰጥቷቸዋል። ኮቪድ-19 ድሬዳ ግብረ ኃይል በቀጣይም ለድሬዷ የኮሮና ቫይረስ መመርመሪያ መሳሪያ ገዝቶ ለማስረከብ በሂደት ላይ መሆኑንም ማህበሩን ወክለው በድሬዷ የተቋቋሙ ኮሚቴ አስተባባሪ የሆኑት አቶ አብዶሚ ያስታውቀዋል። የከተማዋ ምክትል ከንቲባ አቶ ከድር ጃዋር ሌሎችም የድሬዷ ተወላጆች የነ ተካበ ዘውዴ ና ቢተዋብር ዩክሬን አርአያ በመከተል ወገኖቻቸውን በሚችሉት ሁሉ እንዲደግፉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከአሜሪካ ድምጽ መጽሄት ነው እያዳመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያና በግብጽ መካከል ለረጅም አመታት የዘለቀው በአባይ ወንዝ ዙሪያ ያለው አለመግባባት አሁንም እንደቀጠለ ነው። ኢትዮጵያ በአዲሱና ውዝግብ ባስነሳው ግድቧ ላይ ውሃ መሙላት መጀመሯን ተከትሎ በግብጽ ዋና ከተማ ካይሮ የሚኖሩ ኢትዮጵያውያን ነዋሪዎች በነሱ ላይ ዘረኝነትና በደል እየተስፋፋ መምጣቱን ይናገራሉ። ሄዘር ሙርዶክ ከኢስታንቡል እንዲሁም ሀማዳ አልራሳም ከካይሮ ያሰናዱትን የደንገረመው ታቀርብልናለች። የግብጽ 95 በመቶ የሚሆኑ ህዝብ ከላይኛው ተፋሰስ ሀገራት በሚነሳው አባይ ወንዝ ላይ ህይወቱ የተመሰረተ ነው። ኢትዮጵያ በአንጻሩ በአምስት ቢሊዮን ዶላር እቅድ 65 ሚሊዮን የሚሆኑ ህዝቧን ከድህነት ለማውጣት የኤሌክትሪክ ኃይል ለማቅረብ በወንዙ ዙሪያ ግድብ ገንብታለች። በዚህም ግብጽ ውሃው ሊቀንስ እንደሚችል በማሰብ የህልውና ስጋት ይዟታል። ታዲያ ኢትዮጵያውያን ስደተኞች በዚህ አጣብቂ መካከል ናቸው። ጣህር ኦማር ሁሩ ኢትዮጵያዊ ስደተኛና በካይሮ የአካባቢው ማህበረሰብ መሪ ነው። የጥላቻ ንግግሮች፣ ጥቃቶችና ማዋረዶች በኢትዮጵያውያን ላይና ኢትዮጵያውያን ናቸው ተብለው በሚታሰቡ ሰዎች ላይ እየደረሰ በመሆኑ ስደተኞች በስጋት ውስጥ ናቸው ይላል። እኛ ከኢትዮጵያ የወጣ ነው ፍትህ መጥፋቱን ሸሽተን ነበር እዚህ ደግሞ በኢትዮጵያዊነታችን በደል እየተፈጸመብን ነው። በግብፅ ከመቶ ሺህ በላይ የሚሆኑ ስደተኞች የሚመጡት ከሰሃራ በታች ካሉ ሀገራት ነው። ብዙዎቹም በግድቡ ምክንያት ባለው አለመግባባቶች የተነሳ በከተማ ጎዳናዎች ላይ ለሚደርሱ ጥቃቶች የተጋለጡ ናቸው። በተባባሰው ዘረኝነት ሳቢያም ቀላል የነበሩ ነገሮች ሳይቀሩ ከብደዋል ይላሉ የስደተኛ ጠበቆች ኑር ኸሊል የህግ አማካሪ ነው። አብዛኛውን ጊዜ የሀገሬው ሰዎች ኢትዮጵያውያን ናቸው ውሃችንን ሊዘጉብን ነው እያሉ ጥቁር ስደተኞችን ያገላሉ ይላል ዘይሓሊት መላ ሸብ ሱዴኒ። ለምሳሌ አንድ ወጣት ሱዳናዊ ወደ አውቶቡስ ሊገባ ሞከረ። ከዚያም ሹፌሩ አንተ ኢትዮጵያዊ ነህ ውሃችንን ልትቆርጥብን ነው زيه اوتوبس لاي تقول مسافر سافر مالو في اللي في الحالات اللي من النوع دي نقدر نقول إن آه بترتبط الفعل العنصري بيرتبط ب بينا مربع ليم يتبأيان إنه جبس قطشو بش الشق <applause> عشلون كده يتيك توك تتكاميوش جبس كعباي قدب تتكامين توه تبرر سيلو جبس وتادراوي هايلن حايلن عندما يا يصير له نواري يهنو ميكائيل تهبي በበይነ መረቡ ላይ ያለው ብሽሽቅ በመሬት ላይ ያለውን እውነታ አሳሳቢ አድርጎታል ይላል ቪዲዮዎቹ ሰዎች እንዲናደዱ ያደርጋሉ እኛ መብት እንደሌለንና ሰዎች ሀገራችን ውሃ እንዳታገኝ መከልከል እንደሚችሉ ያሳያሉ ልቪዲዮዲምልሙስተፍዝግን በግብጽ ላይ ትችታቸውን የሚያቀርቡ ሰዎች ሀገሪቱ ያላትን ኃይል በሙሉ በመጠቀም ጎረቤቶቿን በማጣጣል በአባይ ውኃ ላይ ተጽዕኖ ስታሳድር ለዘመናት ኖራለች ይላሉ። በአንጻሩ ኢትዮጵያን የሚተቹት ደግሞ ሀገሪቱ በግድቡ አጠቃቀም ዙሪያ ያለምንም ማሰሪያ ስምምነትና መመሪያ እያደረገች ያለችው ነገር ዓለም አቀፍ ሕግን የጣሰና የታችኛውን ተፋሰስ ሀገራት ጎረቤቶቿን ያላካተተ ነው ይላሉ። ኢትዮጵያ፣ ግብፅና ሱዳን ግድቡ ቀስ በቀስ እየተሞላ ባለበት በአሁኑ ሰዓት ውይይታቸውን እስካሁን አላጠናቀቁም። ይሁንና ከሰሃራ በታች ካሉ ሀገራት ወደ ግብፅ ተሰደው የመጡ ስደተኞች የግብፆቹ ንዴት መወጣጫ ሆነናል ይላሉ። እነሱን ከጠማቸው እኛንም ይጠማናል እያሉ ነው። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ። አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በግብጽ የሚኖሩ ኢትዮጵያውያን መካከል ብሔር ተኮር ግጭት እየተባባሰ የሰው ሕይወት እየጠፋ አካልም እየጎደለ እንደሚገኝ በዚያ የሚኖሩ ስደተኞች ለአሜሪካ ድምጽ ተናገሩ። የኦሮሞ ማህበረሰብ አባላት በሆኑ ወጣቶች ጥቃት ደርሶብናል የሚሉ ሁለት ወጣቶች በስደት በሚኖሩበት ሀገር የመንቀሳቀስ መብታቸው ላይ ስጋት መጋረጡን ተናግረዋል። በካይሮ የኦሮሞ ማህበረሰብ መሪ በበኩላቸው ወጣቶቹ ያቀረቡት ክስን አስተባብለዋል። የኦሮሞ ማህበረሰብ አባል የሆኑ ስደተኞች በግብፃውያን ሳይቀር ጥቃት የሚሰነዘርባቸው እንደሌላው ስደተኛ የሚንገላቱ እንጂ ሌላውን ማህበረሰብ የሚያጠቁ እንዳልሆነም ይሟገታሉ። ሀብታሙ ስዩም ዝርዝር ዘገባውን አሰናድቷል። ላለፉት አምስት ዓመታት ግብፅ ካይሮ የኖረው ኤፍሬም መብራቴ ሕይወቱ በጣም ራስ ጋት ውስጥ ከወደቀች መሰነባበቷን ይናገራል። ከግብፅ የጸጥታ አካላትና ወጣቶች የሚደርስ ጫና በአንድ በኩል ማንነትን የለየ ከሌሎች ኢትዮጵያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዲያደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብፅ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምፃዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለ መድረሱም ያስረዳል። አሁን ሰሞኑን የደረሰብን የደረሰብንን አሁን ተመልቻለሁ። ጓደኞች ተወግተዋል። በካራ ስምንት ነው ጠቅላላ የተወጉት። ደረቴ ነው፣ እዚህ እንትኔ ላይ ነበር። በጡብ ነበር የተመጣሁት። ደህና ነኝ። ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙ እና ግማሾች ገቡ። ወደ ስልሳ አካባቢ ይሆናሉ። ምንድን ነው ምናምን ብሎ ባለ ካፌው ሲጠይቃቸው እናንተ ፈልገ እነዚህ ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህን ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ለንበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወደ የሚያመልጠው አመለጠ የማያመልጠው በተወጋ። ከዛ በኋላ ግብፃውያን እንደገና ገብቶ በመካከል እንትን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳምኗቸው ወደ እነሱ ነው የሆኑት። ከዛ ጠርሙስ በጠርሙስ እየወረወሩ ሁሉ እየሳቱን ነው ሩጠን ያመለጥነው ከግብፃውያን ጋር ማለት ነው። ኤፍሬም በዕለቱ የተጎዱ ሰዎች የሕክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል። መታወቂያ ነበር የሚጠይቁን። ስንሄድ ገና ከበሩ ላይ መታወቂያችንን እናሳያቸዋለን። አይቶ ከውስጥ ይገባሉ። አናክመም ብለው ነበር የሚመልሱን። እዚህ አናይም፣ ሌላ ቦታ ሄዱ። ተቋማ ስትሆን የት ስንል አናክመን። ከዛ መጨረሻ ላይ አለ ዩኒ ነው ምና የሚባል ሆነ ምስቶችላለ እዛ ሩቅ ቦታ ነው። ከዛ ሄድን፣ እዛ ቦታ ሄድን፣ ገባን። በቃ ምንም ልትገባበት የማትችል ነገር ማለት ነው ያ ሁሉ ታራ አልደርሰው ብሎ የቆመበት ቦታ ላይ ነበር የሄድ ነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዚያ የሆነው። እስከ ሌሊቱ ስድስት ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው የምነግርህ ታራ አልደረሰንም ነበር። ኤፍሬም በስደት ሀገር ውስጥ የአምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት፣ እስር እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን፣ ማዕዲና ዘይቱን አካባቢዎች መደጋገማቸውን ይናገራል። ላለፉት አስር ወራት ካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባ እንደሆነ ይናገራል። ፎቶ አንስቼ እልክልሃለሁ ከፈለግ እኔ ጭንቅላቴን ነው የመቱኝ በድንጋይና በጠርሙዝ እና በዱላ ነው የመቱኝ እኔ እንደ ግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መጥተው በጨው የለወግተውን ሄዱ ቀጥቅጠውም በቃ ሚስሪ ራሱ አላስጣለንም እነሱ በሰዓቱ እኛ ጮኸን ፖሊስ ብንጠራም ፖሊስ አይደርስልንም፣ ግብፃውያንም አይገለግሉንም። ተጎድተን እኛ እየታሰርን፣ እኛ ተጎድተን እኛ እየተመታን ያለን። አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍልን ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግሯዋል። አማርኛ ቋንቋም ሚናገር አረንጓዴ ቢጫ ቀይ ልብስ በስህተት የለበሰ ጉትቻ ያደረገ ከማህተባቸው ላይ መስቀል አረንጓዴ ቢጫ ቀይ መስቀል ያደረገች የራሳቸውን ሰው ራሱ ሳይቀር በቃ ታድንን ያለ ነው። ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል። አብዱል ባሄቅ ቃሶ ካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው። የማህበረሰቡ አባላት በሀገሬው ሰው ዘንድ የሚደርስባቸው የማግለል ጤና ኬላን የመሳሰሉ አገልግሎቶችን መነፈግ፣ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ። ቀደም ብለው የተሰሙ ቅሬታዎችንም አይቀበሉም። ኩኒ ዱገራ ከንፈጋቴ ኢላልች ጊቢንሲ ሰባ እንጅራ። ይሄ በእውነቱ ከእውነት የራቀ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር እድል ለማግኘት ብለው ከአረቦች ጋር አብረው በአሁኑ እየተሰማ ያለውን የኦሮሞ ድምፅ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች በአሁኑ ሰዓት በአገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ፣ ባለፈው በሰልፉ ውስጥ ሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶችን በመጠቀም የኦሮሞ ልጆችን ሲያስፈራሩና ሲያሳ ይሳሰሩ ነበር። ስለዚህ ዩኤንኤችሲአር ጨምሮ የአገሩ መንግስት የኦሮሞ ህዝብ ሰላማዊ ህዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ጸጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደ በፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ ችግር ሊፈጥሩ የሚችሉ ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይሄ ጉዳይ ይህን ይመስላል ለማለት ፈልጌ ነው። አማራሌ በከቧኒ ውመት ኦሮሞ ከምትጡቀምሱነች ውመት አማራ ውንደስ በቀታ ውንደስ በካ አይንቡአኒ ኩኒስ ከነመፈካታ አብዱልባሂ ቃሶ ካዮ መሰል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን ስንጠይቃቸው ይህንን መልሰዋል። ካና ቱሬ ኮሚኒቲ ሌን ኦሮሞ ብያከነ ረን ኮሚኒቲሌ ሸምቱ ራ በዚህ ጉዳይ እየሰራን ነበርን። እዚህ አገር አምስት የኦሮሞ ማህበረሰብ ነው ያሉት። እነዚህ ማህበረሰቦች በአገሩ በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያዩ የፖለቲካ አመለካከት ቢኖራቸውም ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይቺ ሀገር አገራችን አይደለችም። ከህዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ አይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር። የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ፣ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ስለዚህ ለዚሁ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበረን፣ ግን እነሱ ፈቃደኛ ስላልሆኑ ጉዳዩን እንዲሁ አለፍን ማለት ነው። ገሩ ይሳን ሄየመማዋን እንተይኒፍ ዲፎንሰኒን ዲፍኔ ብረ ደብርኔ ጀቹ በዚህ ዘገባ ውስጥ ግብፅ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብፅ መንግስት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብፅ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በሀገሪቱ ከሚገኙ ከ250ሺ ስደተኞች መካከል 16181 ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርገዋል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ባልደራስ ለእውነተኛ ዴሞክራሲ የተሰኘው የፖለቲካ ፓርቲ ካለማስረጃ ተይዞብኛል ያላቸው የአመራር አባላቱ ያለምንም ቅድመ ሁኔታ ይፈቱልኝ ሲል ጠየቀ። ብሔራዊ መግባባት ሊመጣ የሚችለው ሁሉንም የሚያሳትፍ የፖለቲካ ኃይሎች መድረክ ሲዘጋጅ እንደሆነም አስገነዘበ። መለስካቸው አምሃ ዝርዝር አለው ባልደራስ ሰሞኑን በጠቅላይ ሚኒስትር ጽፈት ቤት ጠቅላይ ሚኒስትሩ ከተፎካካሪ ፓርቲዎች ጋር አድርገውት የነበረውን መድረክ በመንቀፍ ከብሔራዊ መገባቱ በፊት ካለማስረጃ የተያዙት የፓርቲያችን አመራር የሆኑት አቶ እስክንድር ነጋ፣ አቶ ስንታየሁ ቸኮል፣ ወይዘሮ ቀለብ ስዩምና የፓርቲው አባል የሆነው ገመነው አበራ ያለምንም ቅድመ ሁኔታ እንዲፈቱ ሲል ጥሪ አቅርቧል። ፓርቲው ባሰራጨው የጽሑፍ መግለጫ መንግሥት ሕግ ማስከበር ተስኖት በአዲስ አበባ ከተማ ለደረሰው ጉዳት በፈጠራ ወይም ጀላላነት ማስረጃ አመራሮቹ ያሰራቸው የመንግሥት ሥልጣን የያዘው ፓርቲ በሐሳብ ገበያ ተወዳድሮ ሊያሸንፈው እንደማይችል ተገንዝቦ እንደሆነም ይናገራል። የፓርቲው የፖለቲካ ጉዳዮች ዘርፍ ኃላፊ አቶ ጌታነ ባልቻ ለቪኦኤ በሰጡት ተጨማሪ ማብራሪያ አሁን የተወሰደው እርምጃ የሕግ የበላይነትን የሚያሳይ እንዳልሆነም ይናገራሉ። የእኛ አኳያ ጥያቄው ምንድን ነው? የህግ የበላይነት ማለት ጥፋት የሚያጠፋ ሰው ማስረጃ ሲይዝ ና ከዛ በዛ አግባ እጠይቀዋለሁ ምንም ያላደረገ አይኑ ቀለም አላማረኝም ብለ አስረ ከዛ ማስረጃ ስታፈላልግበት አትሆንም። እንደዛ ብቻ ሳይሆን ያ ሰውዬ ከሷል አጥፍቷል እንደዚህ አድርጓል ብለ በቴሌቪዥን በስልጣነ ኃላፊ ሆነ ያሁን ፖሊስ ከፍተኛ ኃላፊ ዘርፎ እንደዚህ አድርገዋል ምናምን ብሎ ለፍርድ ቤት ማቅረብ የሚገባውን ጉዳይ ማንም ሰው የሰብዊ መብት ጭምር እኮ ነው። በፍት ማስረጃ ሲገኝለት ወንጀለኛ ነው እስኪባል ድረስ ማንም ሰው እንደ ነጻ መቆጠር የሰብዊ መብት ጭምር ነው። ሰብዊ መብቱ ግን ተጥሶ አንድ ከመደብደብ ጀምሮ ወንጀለኛ እንደሆነ ተደርጎ የተከበረ ሰውን ጭምር በማጠልሸት ድርጅት መሪዎችም በፖለቲካ አመለካከታት አስሯል። ይሄ የሕግ የበላይነትን አያመጣም። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ይህ መግለጫ እንደጠቀሰው ከተፎካካሪ ፖለቲካ ፓርቲዎች ጋር ባለፈው ሳምንት ባደረጉት ውይይት ላይ እንደ ባልደራስ ሁሉ የአንድ ሌላ ተፎካካሪ ፓርቲ አባል የአመራር አባላቸው መታሰራቸው ትክክል እንዳልሆነ በማስታወስ ጥያቄ አንስተው ነበረ። ጠቅላይ ሚኒስትሩ በዚህ ጥያቄ የሰጡት መልስ ይህንን ይመስላል። እዚህ ያለን ሰዎች ተቋም እየናቅን ህግ እየናቅን ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም፣ ወደፊትም ዲሞክራሲ ማረጋገጥ አይቻልም። አምስቱን ህጎች ማክበር አስፈላጊ ነው። የእናንተም ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኝን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይህን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ፣ ኮሽ ባለ ቁጥር ካሰር መልሰን ወደ ነበርንበት ስለምንሄድ ትንሽ መታገስ ስለሚያስፈልግ ያን ብናድርግ ህዝቡም ይገነዘባል የሚል ሀሳብ ስለነበረን እንጂ የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁም የምታውቁት አይደለም? በየአደባባዩ የነበረውን ሁኔታ የባልደራስ ለእውነተኛ ዴሞክራሲ ፓርቲ በመጨረሻም በሀገሪቱ የብሔራዊ መግባባት እንዲፈጠር በሀገራችን የፖለቲካ መድረክ ውስጥ በቀኝም ሆነ በግራ የኃይል አሰላለፍ ውስጥ ያሉ ህዝብ የሚደግፋቸው የፖለቲካ ኃይሎች በሙሉ ጥሪ ተደርጎላቸው የውይይቱ አካል እንዲሆኑ የሚል ሀሳብ አቅርቧል። የፖለቲካ ኃይሎች የህዝብ ድጋፍ እንዴት ባለ ሚዛን እንደሚለይ ግን መግለጫው ያለው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ላደረሰን ዘገባ እናመሰግናለን። አድማጮች፣ ሙዚቃን ካብዛችሁ মানো তাপমানো ঘরানি সামানী ka በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። መላው አለም ትኩረቱን በኮሮና ቫይረስ ላይ ባደረገበት በዚህ ወቅት የዩናይትድ ስቴትስ ልዩ መልእክተኞች ግን በአፍሪካ የሳህል ክልል በተለይም በማሊ ያለው የፖለቲካ አለመረጋጋት እና እየተባባሰ የመጣው የሰብአዊ መብት ጥሰት አደገኛ አዝማሚያ እያሳየ መሆኑን ይገልጻሉ። የቪኦኤዋ አኒታ ፓውል ያሰናዳችሁን ዘገባ ደረጀ ደስታ ያቀርበዋል። ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት ጊዜ ሌላው ወገን ደግሞ በበረሃማውና ሰፊው የአፍሪካ ቀጠና በሳህል ሞትና እልቂትን ይዞ መጥቷል። የዩናይትድ ስቴትስ ልዩ መልእክተኛ ከፍተኛ ባለስልጣን ጄ ፒተር ፋም እንደሚሉት ከቅርብ ጊዜ ወዲህ በአካባቢ እያደገ የመጣው ነገር በጣም አሳሳቢ መሆኑን ሲገልጹ እንዲህ ይላሉ በእኛ አቆጣጠር ያለፈው ሩብ ዓመት የተገባደደው ጁን 30 ነው። በዚህ ጊዜ ውስጥ በቡርኪና ፋሶ፣ በማሊ እና ኒጀር ሁለት መቶ ሰባ ጥቃቶች በጽንፈኞች ተፈጽመዋል። ያ ቁጥር ካለፈው አመት ጋር ሲነጻጸር በ አርባ ከመቶ ጨምሯል። ይህ ትልቅ ቁጥር ነው። አዝማሚያው አሳሳቢ ነው። ምንም እንኳ የፕሬዝደንት ትራምፕ አስተዳደር ሰላም ለማስከበር ሲባል ከወጣው ገንዘብ አንጻር አዋጭነቱን መዝነው በአፍሪካ በጀት እንዲቆረጥና የሰላም አስከባሪዎቹ ወታደሮች ቁጥር እንዲቀንስ እየገፋፉ ቢሆንም የተባበሩት መንግስታት የሰላም አስከባሪ ኃይላት በአካባቢው ለበርካታ አመታት የሰሩበት ሲሆን ብዙ ቢሊዮን ዶላሮችንም አውጥተውበታል። የዩናይትድ ስቴትሱ ልዩ መልክተኛ ፋም እንደሚሉት ግን ይህ የወታደራዊ ኃይል ጉዳይ ሳይሆን የ መልካም አስተዳደር ችግር ነው እንዲህ ይላሉ ይህን እውነታ እንጋፈጠው በሳህል ውስጥ ያለውን ቀውስ ገምግመን ስንጨርስ የምናገኘው የመንግሥትን ሕጋዊነትና አስተዳደር ያለመቀበል መሠረታዊ ፍጆታዎችና አገልግሎቶችን ማቅረብ አለመቻል ወይም የተለያዩ የኅብረተሰብ ክፍሎችን አቅፎ ሁሉን አካታች ያለመሆን ቀውስ መሆኑን ነው። በዚህ የተነሳ በቅርቡ በዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሪፖርት የተደረጉ በተለይም ቡርኪና ፋሶ ውስጥ የሚታዩ በሰብአዊ መብቶች ላይ የሚፈጸሙ ጥቃቶች በጣም ያሳስቡኛል። እነዚህ ጥቃቶች በሞራልም ሆነ በሥነ ምግባር ትክክል ስላልሆኑ ብቻ ሳይሆን ሕዝብን ከመንግሥት በመነጠል ጽንፈኞችን ለመዋጋት የሚደረገውን ጥረት የበለጠ አስቸጋሪ ስለሚያደርጉት ጭምር ነው። ሸክሙ እጅግ አስቸጋሪ የሆነባቸው መሆኑን የገለጹት ወታደራዊ አዛዦቹ ናቸው። የዩናይትድ ስቴትስ የአፍሪካ ልዩ ኃይል አዛዥ አየር ኃይል ሜጀር ጀነራል ማርክስ ሂክስ እንደ አውሮፓ አቆጣጠር በ2018 ለቪኦኤ እንደተናገሩት በአፍሪካ የአልኬዳ ቡድኖች የሚመሩትን ጥቃት ሰንዛሪ ጽንፈኞችን ለመዋጋት በአካባቢው ስላደረጉት ተልዕኮ ሲገልጹ እያሸነፍ አይደለም ብለው ነበር። ጀነራል ፋም እንደሚሉት እንደ ማሊ እየተዳከሙ ያሉ የመንግስት ተቋማት የህዝብን ተቃውሞ ይቀሰቅሱና አገሪቱን ለበለጠ ቀውስና አለመረጋጋት ይዳርገዋታል ብለዋል። ለመሆኑ በሳህል እያሸነፍን ነው ተብለው የተጠየቁት ፋም እንዲህ ብለው መለሱ። በየትኛው የጊዜ ቀጣና እንደምትለካው ወይም በየትኛው መስፈርት እንደምትተረጉመው ይወሰናል። ያ የተወሰነ ውጤት ካመጣ ጥሩ ነው። ለምሳሌ የፈረንሳይ አጋሮቻችን በዩናይትድ ስቴትስ ትብብርና እገዛ ከወራት በፊት የእስላማዊ ማግረብን ኤሚር አብዱል ማሊክ ድሩግደልን ጨርሶ በማስወገድ ረገድ ያመጡት ውጤት ያ ማሸነፍ ሊባል ይችላል። በሌላ በኩል ደግሞ በቡርኪና ፋሶም ሆነ በማዕከላዊ ማሊ ባሉ አካባቢዎች የጸጥታ ችግር በመስፋፋቱ ያ ስኬት ሊሆን አይችልም ስለዚህ በተመሳሳይ ጊዜ ቀጣይነት ያላቸው ተግዳሮቶችና ችግሮች አሉ እና ስኬት ስኬትና ማሸነፍ የሚል ሰው እነዚህን ነገሮች እንዴት እንደሚመለከታቸው ማወቅ እፈልጋለሁ። እሳቸው እንደሚሉት ማሸነፍ ቀጥተኛ መልስ የለውም፣ ምክንያቱም ይህ በወታደራዊ የጦርነት ሜዳ በመደበኛ ውጊያ ታይቶና ተሰልቶ የሚወሰን ጦርነት አይደለም። ይህ አይነቱ ችግር መላ፣ ትኩረትን፣ ትዕግስትና ዲፕሎማሲን የሚጠይቅ ችግር ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ብርሃነ በረህን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአባይና አዋሽ ወንዞች ላይ ምርምርና ጥናት የሚያካሄድ ማዕከል ወሎ ዩኒቨርሲቲ ተቋቋመ። የማዕከሉ መቋቋም ኢትዮጵያ የተፈጥሮ ሀብቶቿን በአግባቡ እንድትጠቀም ከማድረግ ባለፈ የዓለም አቀፉን ሕብረተሰብ የተዛቡ ምልከታዎች በማረምም የላቀ ሚና ይጫወታል ተብሏል። መስፍን አራጌ ዘገባ አለው። በደሴ የጀሜ ኮረብታ ላይ በግርማ ሞገስ ከተኮፈሰውና ና ከ107 ዓመት እድሜ ባለጸጋው ታላቁ አይጠየፍ አዳራሽ ጣሪያ ላይ የሚፈሰው የዝናብ ውሃ ወደ ሁለት ታላላቅ የኢትዮጵያ ወንዞች ይቀላቀላል፣ ወደ አባይና ወደ አዋሽ። አንድ ጣራ ላይ ግማሹ ለአዋሽ ግማሹ ለአባይ የሚያካፍል ነው። የወሎን ህዝብ ማንነት የሚገልጽ ነው። በብሔር በሃይማኖት በጎጥ ሳይከፋፈል የኖረ ህዝብ ነው። እንደ ዩኒቨርሲቲው ፕሬዝዳንት ዶክተር አባተ ጌታውን ጥቆማ ወሎ ዩኒቨርሲቲም ለታሪካዊ ስፍራ የሚመጥን ታሪካ ተከታታይ ማዕከል አቋቁሟል። የጥቁር አባይ ና የአዋሽ ተፋሰሶች ምርምር ማዕከል። ይህንን ያቋቋምንበት ምክንያት በሁለቱም አካባቢ ላይ አሁን ብዙ ጊዜ ክርክራችንም ውይይታችንም ሳይንሳዊ አይደለም፣ ትርክት ነው ዝም ብሎ ከመሬት የተነሳ ስለነበረ ከአዋሽ ተፋሰስ ጋራ ራሱን የቻለ ተቋም አለ፣ ያንን እንዲያጠና ለምርምር እንዲውል አዋሽ ብቸኛው በኢትዮጵያ ተነስቶ በኢትዮጵያ ውስጥ የሚቀር በተለይ በዚህ በአፋሩ አካባቢ ላይ የብልጽግናችን ምንጭ ነው እና ለሱ በጥናት ተመስርቶ እንዴት አገልግሎት ላይ እናውለው ነው። ሁለተኛው አባይ ነው። ትልልቅ ገባር ወንዞች ከሁሉ አካባቢ ነው የሚሄዱት። አባይ እስከ ግብጽ ድረስ ያለውን ህይወት የሚመግብ ነው። ከቀያችን ከደጃችን እየተደኛ ከአባይ ላይ አፈራችንን ጠርጎት ይወስዳል። መሬቱ አሁን ራቁቱን ቀርቷል። ስልሳ ፐርሰንቱ የሚሆነው ኢትዮጵያ ህዝብ ጨለማ ውስጥ ነው ያለው። መብራት የለም። ዝም ወሎ ብታሄድ በኩራዝ ነው እያነበብን ነው። ለዚህ ይህንን ውሃ እኩል በሆነ መልክ የእኛን ችግርን በማሳየት ሳይንሳዊ በሆነ መልክ ለግብፅ ህዝብ ለማቅረብ ጥናት ማዕከል ያስፈልጋል ብሎ ጉንጭ አልፋ ክርክር አይደለም። ወደ ታች ያሉ ሀገሮች ወደ ላይ ያሉ ሀገሮችን ችግር በደንብ እንዲያዩት። በሃያ አንደኛው ክፍለ ዘመን ሁሉ ነገር በውይይት ነው መፈታት ያለበት። ውይይት ደግሞ ሲባል ያንተ ችግር ሌላውን እንዲረዳልህ ያስፈልጋልና የግብፅ ወንድሞቻችንን እየጋበዝን የአዋሽ ተፋሰስ አካባቢ ያሉትም እየጋበዝን ጥናት ማዕከሉ ላይ ሳይንሳዊ የሆነ ስራ እንዲካሄድ የሚካሄድበት ነው። በወሎ ዩኒቨርሲቲ የህግ መምህር የሆኑት ይበልጣል መስዋዕቱ የማዕከሉ መቋቋም በሳይንሳዊ ትንታኔ የተደገፈ መረጃ ለመለዋወጥ ያስችላል ይላሉ። ብዙ ዓለም አቀፍ ስምምነቶችና ኢትዮጵያ ብን ባለፈው የተፈራረመ የ2015 የመርሆዎች የመርሆች ስምምነት የራሱ አንዱ የሀገራት ግዴታ የሚለው ምንድነው? ነው ስለ አባይ የመረጃ የመቃየር ግዴታ ያስቀመጠበት ሁኔታ አለ። ግን ምንድነው? ለምሳሌ እኛ የምናቀየረው መረጃ ምንድ መስጣቸው መረጃ ምንድ ነው? መጀመሪያ ምን ያክል ነው አባይ የምናቀው እኛ ምን ያክል ነው ግባሮቻችሁና ወንዞቻችን በስነታት የምናቀው እኛ ለምን ጥናት ስለሚፈለግ ማለት ነው ነው ኢቨን የአባይ ዓመታዊ ፍሰት ይህን ያክል ነው ይህን ያክል ነው የሚሉን እኮ ግብጾች ናቸው። የ85 ፐርሰንት የአባይ ውሃ ከኢትዮጵያ ይፈሳል ምናምን ይህንም እነሱ የነገሩን እኛ እናቀውም። እንደውም አንዳንድ ምሁራን እንደሚያስቀምጡት ምንድን ነው ኢትዮጵያ ውስጥ በጣም ከፍተኛ ዘና የሚኖርበት ወቅት ላይ የኢትዮጵያ ኮንትሪቢሽን እስከ 5 ፐርሰንት ድረስ ይሄዳል ነው የሚሉት። ዜፎ የእነዚህ ምርምር ተቋማት እንትን ማለት አስፈላጊ ፋክቶችን ወይ ደግሞ መረጃዎችን ውሃው ላይ እንድናቅ ያግዛሉ። ከዚህ በተጨማሪ ገባር ወንዞች ላይ እየደረሰ ያለውን ችግር ለይቶ መፍትሄ ለማስቀመጥም የማዕከሉ መቋቋም ጠቀሜታው የላቀ መሆኑን ጠቅሰዋል። ባለው ዩኒቨርሲቲ የብዝሃ ህይወት መምህርና ተመራማሪ ዶክተር ሁሴን አዳል ከሶስት አመታት በፊት የአዲስ አበባ ዩኒቨርሲቲ ከካርቱም አቻው ጋር በአባይ ጉዳይ ካርቱም ውስጥ ባዘጋጁት ውይይት ላይ የሰሜን ኢትዮጵያ ዩኒቨርሲቲዎች ሉካን ቡድንን በመምራት ተሳትፈው ነበር። በወቅቱ ጥናታዊ ጽሑፍ ያቀረቡ የሱዳን ተመራማሪዎች አድሏዊነት የተሞላበትና ብሔራዊ ጥቅማቸውን ለማስጠበቅ ብቻ ሲሉ በሳይንሳዊ ትንታኔ ያልተደገፈ ገለጻ ማቅረባቸውን ያስታውሳሉ። የወርክሾፑ መሪ ሀሳብ ኢምፓክትስ ኦፍ ጌርድ ወይም የታላቁ ህዳሴ ግድብ ተጽዕኖዎች በሚል ስለነበር አስራ አራት የጥናት ወረቀቶች ወይም የምርምር ሀሳቦች ቀርበው ነበር። ከነዚህ ውስጥ አስራ አንዱ በዩኒቨርሲቲ ኦፍ ካርቱም ቀረቡ ሲሆን ሶስቱ ከኛ አካባቢ የሄዱ ነበሩ እና እዛ ላይ የታዘብኩት ነገር ምንድን ነው፣ የቀረቡት ወረቀቶች ላይ የካርቱም ዩኒቨርሲቲ ሙራን በአጠቃላይ በሁሉም መስክ ግድቡ ከግድብ በታች ላሉ ሀገሮች ጎጂ እንደሆነ፣ አሉታዊ ተጽዕኖ እንደነበረው ከጥናት መስረት ሀሳብ ሙጭ ይወጣ ያሉ የማስረት የብሔራዊ ጥቅምን ብቻ የማረጋገጥ ካሄድ ነበረበት። በዛን ጊዜ የነበረውን አካሄዳቸውን ያየሁት አንድም ከጭፍን ስጋት የተነሳ፣ ሁለተኛ ደግሞ ኢትዮጵያ ላይ እንደ አይነት ልማት የሚደረግ ከሆነ ወደ ታላላቅ ልማቶችም የሚያሸጋግር በመሆኑ ጠንካራ አገር በጎረቤት መገኘቱ የሚመለከቱበት አይን የተለየ በመሆኑ ነው ብዬ ነው የምለው። የህግ ምሁሩ ይበልጣል ግን ግብጽ በተፋሰሱ ውስጥ ያሉ ሀገራት የእሷን ጥቅም እንዲያስከብሩ ያደረጉላት የፖለቲካ ሸፍጥ ከመስራት አትመለስም ባይ ናቸው የናይል ፖለቲካ ውስጥ ለምንድነው ግብጾች የዲፕሎማቲክ ና አጠቃላይ ፖለቲካዊ የበላይነት የተወሰዱብን ብለን ስንጀምር ትልቁ መነሻቸው ግብጽ ውስጥ በሙሉ ሰዓት የሚሰሩ እንደዚህ የሪሰርች ናይል የሚሰሩ የሰች ተቋማት ና የምርምር ተቋማት መኖራቸው ነው በዋናነት የማዕከሉ መቋቋም እንደዚህ አይነት የተዛቡ አቋሞችን በማስተካከል ሚዛናዊ ዳኝነት እንዲኖር ያስችላል ባይ ናቸው አቶ ይበልጣል ኢትዮጵያውያን በብሔራዊ ጥቅማችን ላይ አንድ መሆንን ከግብጽ መማር አለብን ሲሉም ያሳስባሉ ስለ ግብጽ ሲነሳ በየትኛውም ሁኔታ በየትኛውም የፖለቲካ አቋም ላይ ቢለያዩ የናይል ጉዳይ ላይ ሲመጣ እንደሚያደርጉት ብዙ አረብ ሀገራትና ግብጽን አንድ አድርጓቸው የማድረግ ነገር አለ ግብጽ ግን በብሔራዊ ጥቅም በመጣ ጉዳይ ላይ የፍልስጤምን ጉዳይ ወደኋላ መተው ኮክስ ደቂቃ የምትወግድበት ሁኔታ አለ እኮ ይሄ የሀገር ጉዳይ ላይ ሲመጣ ወደዚህ ምናምን የምንለበት ነገር የለም ነው ስለዚህ ከነሰውን ከግብጾች መመር ያለብን ብዙ ይሰናል ከሷን ሲያስገነቡት ሶሻሊስት ነበሩ ልክ ከሷን እንደጨረሱ ናስር ሞተ ሳዳት ይመጣ ምኑ ነው የመጣው ካፒታሊስቱ ነው የመጣው ካፒታሊስት ነው እኮ ናሚ ጋር ጎን ነው የሰለፈው እና ግብጾች አይደለም ከናይል ጉዳይ ጋር ኢቨን አለም አቀፉ የፖለቲካ አሰላለፍ ራሱ በስራ ተጠቅመዋል የሚባልበት ሁኔታ እያሉ። በቅርቡ በተካሄደው የአማራ ዩኒቨርሲቲዎች ፎረም ማዕከሉን በማጠናከር አገራዊ ተጠቃሚነትን እውን ለማድረግ ዩኒቨርሲቲዎቹ ቃል ገብተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። በዓለም አቀፍ ተቋማት መረጃ መሰረት ከአራት ሚሊየን በላይ ነዋሪዎች ባሏት አዲስ አበባ የሕዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይ ራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር የሚመሳሰል የቴክኖሎጂ ውጤት በኢትዮጵያ መዲና ካስተዋወቀ አምስት ዓመት ተቆጠረ። ቴክኖሎጂው ከሰባት ሺህ በላይ ለሚሆኑ ነዋሪዎች የስራ እድል ሲፈጥር የትራንስፖርት ችግሩንም እየቀረፈ ነው። በዚህ ኢንተርኔት ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይድ ራይድ መስራች እና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ ወጣት ጋር ቆይታ አድርጋለች። ቀጥሎ ይቀርባል። ከአንድ አመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር። ፀሐይ ላይ ስሰራ ውዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይ ራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና ጊዜ መስራት እንደሚችል ሲያውቅ ግን ስራ አንትቶ የሜትር ታክሲ ስራን ተቀላቀለ። ከአመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል። ፊቱ ሻል ነው ከበፊቱ ስራ ረዲ በፊት ተቀጥሬ ነበር የምሰራው። አሁን የራሴን ስራ ሰራ አድርገውኛል። አጋጣሚ አሁን እየተማርኩኝ ነው ከርቼ ራሴን አስፈንዳለ፣ ቤተሰቡ ይረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ላይ ታሁ ያው ደስተኛ እንደሆነ እንደሆነ ነው እየነገረን ያለ ዳኝነትን ተጠብቆ ነው የሚገለገል ያለው። ስለዚህ ያው ሁሉም ደስተኛ እንደሆኑ ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪ ና አሽከርካሪን በሞባይል መተግበሪያ ወይም አፕሊኬሽን እና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የሰላሳዎቹን እድሜ ለመቀላቀል የሚንደረደር በአሜሪካን አገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ሕብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል። ኦፖርቹኒቲ የሚሆነው ችግሮቻችንን የምናቃልልበት ወይም የምንፈታበትን ነገር ይዛ ስንመጣ ነው እና ያው ብዙ ሰው ሀገራችን ደሀነች የሁሉ ይታወቃል። እይታችንን ካስተካክልን ያ ድህነታችን ደግሞ ኦፖርቹኒቲም ነው እንግዲህ ለስራ ፈጠራ ሰዎችንም ኤምፓወር ማድረግ እንችላለን ብዬ ስላሰብኩ የሆነ ኦፖርቹኒቲ ስላየሁኝ ነው። ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሀል አንዱ ነበር። ኩባንያው እንዴት እንደሚሰራና በትራንስፖርቱ ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርም መፈታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል። ወገርን ሰክሰስ ካየሁኝ በኋላ ሲሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች የሉ። ምክንያቱም ኢትዮጵያ ውስጥ ያለውን የትራንስፖርቴሽን ድማን ኒዱ ሁላችንም እናቀዋለን እና እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት ብዬ አሰብኩኝ። እነሱም ኢትዮጵያ እንዲጀምሩ ውስጥ ጠይቃቸው፣ ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛ እና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጅ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው። ሁለት ሺህ አስራ ስድስት ላይ ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋ በተለይ ደግሞ ኢንተርኔት በስፋት አገልግሎት ላይ ያለመዋሉ ከባድ አልነበረም? ከባድ ነበረ። እንግዲህ ያው መጀመሪያ፣ ያው አብዛኛውን ጊዜ ኢንተርኔት የሚጠቀመው ሶሻል ሚዲያ መከታተል እንጂ ኢንተርኔት ሉ ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበር። እና ከባድ ነበር። ግን ያው ሰዎች ደግሞ ጥቅሙን ሲያዩ፣ ምክንያት ሶስት ነገሮችን ነው እንግዲህ ሪዞርቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይህንን የትራንስፖርቴሽን ሴክተሩን፣ ሌላውን ደግሞ ከዚህ በፊት ይጠራ የነበረው ይሄ የግምታዊ ዋ ኔጎሽት እናደርግ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፈንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይህንን እስካሳየ ነው ድረስ ሰው የማይጠቀምበት ሁኔታ የለም። እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲልና ኢትዮጵያዊ እንዲሆን አድርገነዋል የምትላቸው ሰራሮች ምን ምን ያካትታሉ? እንደ ለምሳሌ ለመጥቀስ ያክል የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝ አደረግነው። ማለት ከቦታ ይልቅ እንደ ታክሲ እንደምንጠቀመው ሜትሮን ኦን ያደርጋል። እንደርስበት ቦታ ስደርስ አፕሊኬሽኑን ሲዘጋው የሚመጣውን አማውንት በካሽ እየከፈልን የምንሄድበት ሁኔታ ነው ያለው። ሌላው የእኛን ኮሚሽን ኮሌክት ስናደረግ ኦቨር ላይ አውቶማቲክሊ ከማገኘው ገንዘብ ላይ ኮሚሽን ሀያ ፐርሰንትም ሀያ አምስት ፐርሰንትም ዲዳክት ተደርጎ ወደ ኦቨር አካውንት ነው የሚሄድ። ኢትዮጵያ ላይ ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ እዛ ውስጥ አንድ ሺህ ብር ያስቀምጣሉ። እኛ የምንወስደው ኮሚሽን አስር ፐርሰንት ነው። ስለዚህ የመቶ ብር መንገድ ሲሄዱ አስር ብር ዲዳክት እናደረጋለን ማለት ነው። አንደኛው ከኦቨር የሚለየው ይሄ ነው። ሁለተኛው ሀያ አራት ሰዓት፣ ሰባቱንም ቀን የሚሰራ የጥሪ ማዕከል አለን። ኢንተርኔት በሚያስቸግርበት ጊዜ ኮንሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ ቋንቋ መምረጥ መቻሉ፣ ይህም ትንሽ ከኡበር የተለዩ ፊቸሮች ናቸው። እንግዲህ አሁን አምስት ዓመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ጠቃሚ ሆነዋል? ከሰባት ሺህ ሀምሳ በላይ አሽከርካሪዎችን በእኛ መያስ ችለናል። አርባ በላይ ሰራተኞች ቢሯችን አሉ። ይህም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስላይቀነስ ነው እንጂ ይሄ ቁጥር እስከ መቶ ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከሰላሳ እስከ አርባ ሺ ታክሲዎች፣ ትናንሽ ታክሲዎች ያስፈልጓታል። አጣም ለዛን ቁጥር ማሳደግ እና ብሶ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን። ወሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር። ምን ደረሰ? እየሰራ ነው ወይ? አዎ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን ሀምሳ መኪናዎች ከሁለት ሳምንታት በፊት አስረክበናል። በዚህ ዙር ሁለተኛውን ዙር ሀምሳ መኪናዎች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን ሀምሳ ሀምሳ እያረግን ጎላችንን ፊት ለማድረግ ነው። እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል፣ ግን ቅድሚያ የምንሰጠው አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጆች ሴቶች ናቸው። ብዙ ጊዜ ለጥቃት እስከ መደፈር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይሄን ሴፍቲ እንዴት እንቅበፍ ነው። ሁለተኛው ደግሞ እንዴት ሴቶችን ኤምፓወር እናርግ ነው። አንደኛ ሴቶች ጥንቁቅ ናቸው። ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱ ኤምፓወር እናርጋቸው ይሄንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው እየሰራን ያለ ነው። ከዚያ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁ አይቻለሁና ወደ ሌሎች ሀገሮች የማስፋትን እቅድ አላችሁ? ልክ ነው። የላይቤሪያ ሪርኮስት ነ ጊኒ፣ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራም ረና አርገን ነበረ። ይሄ በኮሮናው ምክንያት ድሌ አርገነዋል፣ ግን ያው አላማችን በሰማይ ኢትዮጵያ ኤርላይንስ እንደሚሄደው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት። እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው፣ በቴክኖሎጂ የማስፋት አላማ አለ። አሁ እንግዲህ አሪፍ ፔ የሚባል የፔመንት ፕላትፎርም አለን እና አሁን ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካሪደር አለች። በዛ በኩል ሰዎች መገበያየት ይችላሉ እና ያ አይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛይሬድ ቀጥሎ ሮላውት የምናደርገው ፕሮዳክታችን እሱ ይሆናል። እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂ መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ከአንተ ኤክስፒሪንስ ተነስተህ የምታካፍለው ምክር ካለህ? ለምሳሌ ጉግልም ብናይ ራሱ ኡበርም ብናይ አማዞንም ብናይ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂና በዳታ ብቻ ቢሊየንስ ኦፍ ዶላርስ ወርዝ የሚያደርጉ ካምፓኒዎች ያለበት ዓለም ላይ ነው እየኖርን ያለ ነው። ኢንዱስትሪል ሪቮሉሽን አምልጦናል። አሁን ግን ይሄ የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት ማውጣት የምንችለው ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን ትሬኒንግ እየሰጠን የተሻለ ፕሮዳክት ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት ማውጣት ትችላለን። ዛይራይድ በሞባይል መተግበሪያ የሚሰራውን የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመውም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን፣ እናመሰግናለን። ከአሜሪካ ድምጽ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ወደ መጠናቀቁ ተቃርቧል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ኢንተርኔትን ተገን አድርጎ የሚካሄደው የመረጃ መረብ ጥቃት ወይም የሳይበር ወንጀል በመላው ዓለም እየተስፋፋ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። በተለይም በኮቪድ-19 ወረርሽኝ ሁኔታው እጅግ እየተባባሰ መሆኑን ገልጾ የኮሮና ቫይረስ ወረርሽኝ መኖሩ በይፋ ከተነገረበት ጊዜ አንስቶ እስካሁን ድረስ የሳይበር ወንጀል በ400 ፐርሰንት ማደጉን ኤፍቢአይ ባወጣው መግለጫ ማስታወቁን ርዕሰ አንቀጹ አስታውሷል። በኮምፒውተሮችና በኢንተርኔት የመረጃ መረብ ላይ የሚፈጸመው የሳይበር ጥቃት እጅግ እየበዛ አደገኝነቱም እየጨመረ የበለጠ እየተወሳሰበ በመሄድ ወንጀሉ የመንግስትም ሆነ የግል ድርጅቶችን የግንኙነት የስራ መረቦችና ትስስሮችን ኢላማ ያደረገ መሆኑን ርዕስ አንቀጹ አስታውቋል። ቢዝነስና የንግድ ድርጅቶች የንግድ ሚስጥሮቻቸውና ቁልፍ መረጃዎቻቸውን ዩኒቨርስቲና ቤተ ምርምሮች ደግሞ የጥናትና የምርምር ግኝቶቻቸውን ሲሰረቁ፣ ዜጎችም እንዲሁ ማንነታቸው እየተጠለፈ በስማቸው በርካታ ወንጀሎች ይሰራሉ ብሏል ርዕስ አንቀጹ። ባለፈው የሐምሌ ወር መጨረሻ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዩክሬን ዜግነት ያላቸውን አርተም ቪአቸስላቮቪች ላቮቪች ራርቼንኮና አሌክዛንደር ቪታሌቪች አርሜንኮ የተባሉትን በቁጥጥር ስር ለማዋል ወይም ለመያዝ የሚረዱ መረጃዎችን ለሚያቀብሉ በእያንዳንዱ ሰው መረጃ አንድ ሚሊዮን የአሜሪካን ዶላር ወረታ ለመስጠት ቃለ መግባቱን ያስታወሰው የርዕስ አንቀጹ ጽሑፍ ሁለቱም ግለሰቦች ከቦታ ቦታ እየተላለፉ የተካሄደውን የተቀናጀ የሳይበር ጥቃት ወንጀል ፈጽመዋል ተብለው የተጠረጠሩ ናቸው ብሏል። እንቅስቃሴያቸውን በመከታተል በተደረገ ምርመራ ራድቼኮ እና እርሜንኮ የአሜሪካ የገንዘብ ግብይትና የፋይናንስ ስርዓትን ደህንነት የሚቆጣጠረውን አካል ሴኪዩሪቲ ኤክስቼንጅ ኮሚሽንን መረጃ ክምችት ሰብሮ በመግባት በሐሰተኛ የኮምፒውተርና የድረ ገጽ ገንዘብ ዝውውርና ማጭበርበር ተከሰዋል ያለው ርዕሰ አንቀጽ ሁለቱ ግለሰቦች በድምሩ በአስራ ስድስት ተያያዥ ወንጀሎች መጠርጠራቸውና በሺዎች የሚቆጠሩ ሚስጥራዊ ፋይሎችን ሰርቆ በመሸጥ ወንጀል እንደተከሰሱ የፍትሐ ብሔር ክስም የተመሰረተባቸው መሆኑን ርዕስ አንቀጹ አስረድቷል። ርዕስ አንቀጹ በመቀጠል ወንጀለኞቹን ለሚጠቁሙ ተባባሪዎች የሚሰጠው የወረታ ክፍያ የተመደበው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስር ከሚገኘው የተደራጁ ድንበር ተሻጋሪ ወንጀሎችን ለመዋጋት ከተመደበው ፕሮግራም ነው ካለ በኋላ ይህም አደንዛዥ ዕጾችን ለመዋጋት ከተመደበው ተመሳሳይ ፕሮግራም ጋር ተደምሮ እንደ ኤሮፓ አቆጣጠር ከ1986 አንስቶ ወደ 75 የሚደርሱ ድንበር ተሻጋሪ ወንጀለኞችን ወደ ፍርድ በማምጣት ረድተዋል ብሏል። እነዚህም የሳይበር ወንጀለኞችን በሚመለከት የሚሰጥ ጥቆማ በሙሉ ወደ ውጭ ጉዳይ ሚኒስትር የደህንነት አገልግሎት በሪዋርድ አት ዩኤስኤስኤስ ዳት ዲኤችኤስ ዳት ጂኦቪ ኢሜይል መላክ ይኖርበታል ያለው ርዕስ አንቀጽ ራድቼንኮ ወይም ኤርመንኮ የክስ ጉዳዮች ወይም ድንበር ተሻጋሪ ወንጀለኞችን በማጋለጥ ስለሚገኘው ሽልማት የበለጠ መረዳት የሚፈልግ ሰው በwww ስቴት ጎቭ ዝባር አርተም ቪአችስ ላቮቪች ራድቼንኮ በሚለው አድራሻ ድረገጽ ላይ ሄዶ ማየት ይችላል ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ የሳይበር ወንጀለኞች ለየትኛውም ሀገር ሕግና ደንብ ግድ የላቸውም፣ አያከብሩትም። ወንጀላቸው ዓለምን እስካዳረሰ ድረስ እነዚህ ወንጀለኞች ለፍርድ ለማቅረብና የንጹሐን ዜጎችን ደህንነት ለማረጋገጥ የሁሉንም አገር መንግስታት ትብብርና ቅንጅት እንቀበላለን ማለታቸውን ርዕሰ አንቀጹ የጠቀሰ ሲሆን በመጨረሻም ዩናይትድ ስቴትስ በውጭ ጉዳይ ሚኒስትር ስር ባለው የድንበር ተሻጋሪና የተደራጁ ወንጀሎች ነገሮችን ለመዋጋት ለመደበችው የሽልማት ፕሮግራም የህግ አስከባሪዎችና አጋሮቻቸው ወንጀለኞችን ወደ ህግ ለማምጣት የሚያደርጉትን ጥረት ለማገዝ የታለመ ነው በማለት ርዕሰ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደና ደሩ።